የህዝባዊ ወያኔ ሐርነት ትግራይ ህወሀት ማዕከላዊ ኮሚቴ ስብሰባ እንደ ኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴዳቸው በባለሥልጣናቱ ላይ የወሰደው ተጨባጭ እርምጃ የለም። የአመራር ለውጥ ለማድረግ መወሰኑ ግን ተዘግቧል። የስብሰባውን ሂደት የተከታተለው ጋዜጠኛ የማነ ናግሽ እንደሚለው የማዕከላዊ ኮሚቴውን ውሳኔ ገቢር ለማድረግ ፓርቲው ሌላ ስብሰባ ቀጥሏል። ልማት ጥሩ አስቀጥለናል፣ ግን በዲሞክራሲና በኔትወርኪንግና የሚባሉ ነገሮች ላይ መታገል አልቻልንም። እንደውም በአስራ ሁለተኛ ጉባኤ ላይ የወሰነ ውሳኔ እንደታቀደው አልሰራንም የሚል አድሚሽን ያለው ስለዚህ የአመራር ለውጥ እናደርጋለን የሚለው አሁን ኖርማሊቲ ስብሰባ ገብተዋል። አላበቃም እንደ የማዕከላዊ ኮሚቴው ስብሰባ የማዕከላዊ ኮሚቴ ስብሰባ አውቅተዋል። አሁን ያለው የማስብሰባ ነው ታለ አሁን ግምገማ ነው የሚባለው ኖርማሊ ሰፋ ያለ ነው የቀጥለው ስብሰባ ውጤት ለአሁኑም አይታወቅም። መሪዎቹም የአመራር ሽግሽግ የሚበሉት ለውጥ የሚደርሱበት ውሳኔ የማነ እንደሚለው አንጋፋዎቹን መሪዎች አስወግዶ በወጣቶች የሚቀይር ነው ተብሎ ግን አይጠበቅም። አሁን መተካካት የሚባለው ነገር አልተነሳም። የተዉት ይመስለኛል በአንድ በኩል እሱ ነው። በተለይ የመንገድ የአመራር ለውጥ ያደርጋሉ ተብሎ ይጠበቃል። ወጣት አመራር ያመጣሉ ተብሎ ኤክስፔክት አይደረግም። አሁን ኖርማሊ ህወሀትን ሊመራ የሚችል የተሻለ አመራር በወጣት ደረጃ አለ ተብሎ አይታመንም። የቀድሞ የህወሀት መስራችና የአሁኑ ተቃዋሚ አቶ አስገደ ገብረስላሴም የስብሰባውን ሂደት እዚያው መቀሌ ግን ከአዳራሽ ሆነው ተከታትለውታል። አቶ አስገደ እንደሚያምኑት የህወሀት መሪዎች በተናጠል የኢህአዴግ በጥቅሉም ተሸጋሸጉም ተቀያየሩም ለተነሳው ህዝባዊ ተቃውሞ መልስ ሊሰጡ አይችሉም፣ ሽወዳ እንጂ። በሳቸው አገላለጽ የስልጣን ሽግሽግና መታደስ፣ በጥልቀት መታደስ ምናምን ከአስራ አምስት ዓመት ጀምሮ የጀመረ ነገር ነው። ሊታደሱ አይችሉም። ምክንያቱም ማን አዳሽ ማን ታዳሽ ነውና ሁሉም ተዋላጅተዋል። ያቺ የብልሽት ገመድ በሁሉም ስላለች አንዱ ገመድ ከተበጠሸች ለሁሉም ትወስዳቸዋለች። እና ምናልባት እኒህ ሰዎች ምን ሊያደርጉ ይችላሉ? በቀበሌ በወረዳ ዝም ብሎ ለይስሙላ ምክንያት እየፈጠሩ ሊያባረሩ ይችላሉ። የእነ አስቴር ማሞና የእነ ኬድር መፍታር ኬድር ነው። ሽግሽግም ሽግሽግ አይደለም፣ መሸወጃ ነው። ህወሀት በትግራይ ህዝብ ዘንድ ያለው ተቀባይነት፣ በመንግስት ላይ የተነሳው ተቃውሞና የሌላው አካባቢ የፖለቲካ አቀንቃኝ ስለ ትግራይ ህዝብ ያለው ግንዛቤ አቶ አስግደ እንደሚሉት ጥንቃቄ ያሸዋል። የትግራይ ህዝብ ኢህአዴግ ወደ ስልጣን ከመጣ ጀምሮ ከትግል አቋርጦ አያውቅም። ግን ደግሞ በትግራይ ያለ አፈዳ በጣም የጠነከረና ባልና ሚስት በአልጋ ላይ የማይተዋመንበት ሁኔታ አለ። በሌላ በኩል ነዛ የትግራይ ህዝብ አይታገልም የሚሉ አሉ። እኔ ለምሳሌ ኢህአዴግን ከሚቃወሙ ጠንካራ እኔ አንድ ነኝ። እና የትግራይ ህዝብ አምስት ሚሊዮን ህዝብ የሚኮንን ከመታ ከማን ጋር ነው የሚሰልፈው? መጠጊያ ፈልጋለሁ። የሆነ ሆኖ ግን የትግራይ ህዝብ ለውጥ ከሚፈልጉት አንዱ ነው። አሁን እኮ መንግስት የሌለው ቀበሌ እኮ በሶስት መቶ ሺህ ያሉበት ህዝብ የነበለት ህዝብ ሂድ፣ ውጡ ፓርላማ የተመራጭን ያወረደ የቀበሌዎችን ያባረረ ራሱ የሚተዳደር እኮ በአድዋ አውራጃ በነበለት የሚባል ወረዳ ሶስት መቶ ሺህ በላይ ህዝብ ምልሻው የለም፣ ምን የለም በአንድ ላይ አድማ አድርጎ አክት ገቡን ሙጡ ብሎ ያስወጣ ህዝብ እኮ አለ። አቶ አስገደ አክለው እንዳሉት የሚሰጡ አስተያየቶች ትችትና ወቀሳዎች ጥንቃቄ ካልተደረገባቸው ውጤታቸው መጥፎ ሊሆን ይችላል። ጋዜጠኛ የማነም በዚህ ይስማማል። በአብዛኛው በትግርኛ የምታየው በአማርኛ ከሚጻፉት በላይ ተቃውሞች ታያለህ። አሁን እነዚህ ተቃዋሚዎች ራሳቸው ታርጌት ሲደረጉ ምን ያድርጉ? እንደ ትግራይ ተወላጅነታቸው የተለየ ተጠቃሚ ናቸው ተብሎ በሌላ ታርጌት ሲደረጉ ደግሞ፣ ስለዚህ እነሱም ላይ ታርጌት ማድረግ ይጀመራል።